የዲ ደብልዩ ዜና በመጀመሪያም ዋና ዋና ዜና በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊና አዲሱ በምስራቅ አፍሪካ የአሜሪካ ልዩ ልዑክ ዴቪድ ሳተርፊልድ ኢትዮጵያ ሊጎበኙ ነው። በሰሜን ኢትዮጵያ የቀጠለው ውጊያ አሁንም የሰብአዊ እርዳታ አቅርቦትን እያስተጓጎለ እንደሚገኝ የተባበሩት መንግስታት ድርጅት አስታወቀ። ከደሴ እስከ ወልዲያ ያሉ ከተሞች ተቋርጦ የነበረውን የኤሌክትሪክ ኃይል ማግኘታቸውን የኢትዮጵያ መንግስት ገለጸ። በየመን የሁቲ አማጽያን ባለፈው ወር በቁጥጥራቸው ስር ያዋሉትን የተባበሩት አረብ ኤምሬቶች ሰንደቅ ዓላማ የሚያውለበልን መርከብ እንዲለቁ ከተባበሩት መንግስታት ድርጅት የቀረበላቸውን ጥሪ ውድቅ አደረጉ። ሩሲያ ዩክሬንን ለመውረር ሰበብ እያዘጋጀች ነው ሲሉ የብሪታንያና የአሜሪካ ባለስልጣናት ከሰሱ። ዜናው በዝርዝር በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊና አዲሱ በምስራቅ አፍሪካ የአሜሪካ ልዩ ልኡክ ዴቪድ ሳተርፊልድ ኢትዮጵያን ሊጎበኙ ነው። ሁለቱ የአሜሪካ ከፍተኛ ዲፕሎማቶች ከጥር 9 እስከ 12 በሚያደርጉት ጉብኝት ከኢትዮጵያ በተጨማሪ ወደ ሱዳንና ሳውዲ አረቢያ እንደሚጓዙ የአሜሪካ ውጭ ጉዳይ መስሪያ ቤት በትናንትናው ዕለት አስታውቋል። የቀድሞውን የምስራቅ አፍሪካ ልዩ ልኡክ ጄፍሪ ፌልትማንን የተኩት ዴቪድ ሳተርፊልድ አዲሱን ኃላፊነት ከተረከቡ በኋላ ወደ አዲስ አበባ ሞ ሆነ ወደ ካርቱም ሲያቀኑ ይህ የመጀመሪያቸው ነው። ሁለቱ የአሜሪካ ከፍተኛ ዲፕሎማቶች ወደ አዲስ አበባ የሚያቀኑት በጉዞቸው መጨረሻ መሆኑን የአሜሪካ ውጭ ጉዳይ መሥሪያ ቤት መግለጫ ይጠቁማል። በመግለጫው መሰረት በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊና ዴቪድ ሳተርፊልድ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የአሜሪካው ፕሬዚዳንት ጆ ባይደን በስልክ በተነጋገሩባቸው ጉዳዮች ላይ ያተኩራሉ። ሞሊፊና ዴቪድ ሳተርፊልድ ወደ አዲስ አበባ ሲጓዙ የኢትዮጵያ ባለስልጣናት የአየር ድብደ እና ሌሎች ግጭቶችን በማቆም የተኩስ አቁም በመደራደር ሁሉንም የፖለቲካ እስረኞች በመፍታት ለሰላም የተፈጠረውን እድል እንዲጠቀሙበት እንደሚያበረታቱ የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል። ዲፕሎማቶቹ ዘላቂ የሰብአዊ አቅርቦት መንገድ ወደነበረበት እንዲመለስና ለአካታች ብሔራዊ ውይይት መሰረት እንዲጣል ግፊት እንደሚያደርጉ የአሜሪካ ውጭ ጉዳይ መስሪያ ቤት መግለጫ ይጠቁማል። የአሜሪካ ሁለቱ ከፍተኛ ዲፕሎማቶች የጉዟቸው የመጀመሪያ መዳረሻ በሆነችው በሳውዲ አረቢያ የሱዳን ወዳጆች በሚያደርጉት ስብሰባ ላይ ይሳተፋሉ። ስብሰባው የተባበሩት መንግስታት ድርጅት ሱዳንን በሲቪል አስተዳደር ወደሚመራ ዴሞክራሲ ለማሸጋገር የጀመረውን ጥረት ለመደገፍ የታለመ ነው። ከሳውዲ አረቢያ ወደ ካርቱም በማቅናት ሁለቱ ዲፕሎማቶች በሱዳን ዴሞክራሲያዊ መንግስት እንዲመሰረት ከሚወተውቱ የለውጥ አራማጆች፣ ከሴቶች፣ ከወጣቶች፣ ከሲቪክ ማህበራት፣ ከጦሩ አመራሮችና የፖለቲካ መሪዎች ጋር እንደሚነጋገሩ የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል። በሰሜን ኢትዮጵያ የቀጠለው ውጊያ አሁንም የሰብአዊ እርዳታ አቅርቦትን እያስተጓጎለ እንደሚገኝ የተባበሩት መንግስታት ድርጅት አስታወቀ። የድርጅቱ ዋና ጸሐፊ ቃል አቀባይ ፋርሃን ሀቅ ትናንት አርብ በሰጡት ጋዜጣዊ መግለጫ እንዳሉት ግጭቱ ባለመቆሙ የእርዳታ ፈላጊው ቁጥር እየጨመረ ነው። በአፋርና በትግራይ ክልሎች አዋሳይ በምትገኘው የአብዓላ ከተማና በዙሪያዋ የሚደረገው ውጊያ በተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ እርዳታ ወደ ትግራይ እንዳያደርስ እክል መፍጠሩን ቃል አቀባዩ ገልጸዋል ከታህሳስ አምስት ቀን ጀምሮ እርዳታ ወደ ትግራይ አለመድረሱን የጠቀሱት ፋርሃን ሐቅ ነዳጅ የጫኑ ተሽከርካሪዎች ከአምስት ወራት በላይ ወደ ክልሉ መግባት እንደተከለከሉም ተናግረዋል። በዚህም ምክንያት ቃል አቀባዩ እንዳሉት በትግራይ የሚገኙ የግብረ ሰናይ ድርጅቶች ያላቸውን የተወሰነ የምግብ አቅርቦት በነዳጅ እጥረት ሳቢያ ለማከፋፈል ተቸግረዋል። በአንዳንድ የአማራ ክልል አካባቢዎች አሁንም ውጊያ ቢኖርም የሰብአዊ እርዳታ አቅርቦት መድረስ በተቻለባቸው አዳዲስ አካባቢዎች እየተጠናከረ እንደሚገኝ የገለጹት ቃል አቀባዩ ባለፈው ሳምንት የተባበሩት መንግስታት ድርጅትና አጋሮች ተጫዋቹ ለ250 ሺህ ሰዎች ምግብ ማቅረባቸውን ገልጸዋል። በአፋር ክልል በአንጻሩ ለ330 ሺህ ሰዎች የምግብ እርዳታ እንደተሰጠ ተናግረዋል። ከደሴ እስከ ወልዲያ ያሉ ከተሞች ተቋርጦ የነበረውን የኤሌክትሪክ ኃይል ማግኘታቸውን የኢትዮጵያ መንግስት አስታወቀ። የኢትዮጵያ ኤሌክትሪክ ኃይል በዛሬው ዕለት ባወጣው መግለጫ ጉዳት የደረሰባቸውን የኤሌክትሪክ መስመሮች የመጠገን ስራ ትናንት ምሽት ተጠናቆ ከተሞቹ ዛሬ ከቀኑ 10 ሰዓት ጀምሮ ኃይል አግኝተዋል ብለዋል። በሁለቱ ከተሞች መካከል የሚገኙት ሐይቅ ውጫሌ፣ ውርጌሳና መርሳን የመሳሰሉ ከተሞች በትግራይ ኃይሎች ቁጥጥር ስር ከወደቁ በኋላ የኤሌክትሪክን ጨምሮ በርካታ መሰረታዊ አገልግሎቶቻቸው ተቋርጠውባቸው ነበር። ተቋሙ በመግለጫው ለወልዲያ ከተማና አካባቢው አገልግሎት ሲሰጥ ቆይቶ የተዘረፈው ተንቀሳቃሽ ማከፋፈያ ጣቢያ የሚሰጠውን አገልግሎት የሚተካ ዘላቂ ስራ የኢትዮጵያ ኤሌክትሪክ ኃይል ማከናውን እንደጀመረ ይፋ አድርጓል። ስራውን አጠናቆ ወደ አገልግሎት ለመመለስ ከአራት እስከ አምስት ወራት ይፈጃል ተብሏል። ይህ ዶይቸ ቬለ ነው። ሩሲያ ዩክሬንን ለመውረር ሰበብ እያዘጋጀች ነው ሲሉ የብሪታንያና ና የአሜሪካ ባለስልጣናት ከሰሱ። የብሪታንያ ውጭ ጉዳይ ሚኒስትር ሊዝ ትረስ በዛሬው ዕለት ሩሲያ በዩክሬን አለመረጋጋት ለመፍጠርና ለወረራዋ ምክንያት ለማቅረብ የተሳሳተ መረጃ እያሰራጨች ነው ሲሉ ከሰዋል። ይኸው ክስ በትናንትናው ዕለት ከወደ ዋሽንግተን ተሰምቶ ነበር። የአሜሪካ የስለላ መስሪያ ቤቶች ኃላፊዎች ሩሲያ የበለጠ ዩክሬንን ለመውረር ሰበብ እያዘጋጀች ለመሆኗ ድምዳሜ ላይ መድረሳቸውን የዋይት ሀውስ ቃል አቀባይ ጄን ፕሳኪ በትናንትናው ዕለት ተናግረዋል። ቃል አቀባይቱ እንዳሉት ሩሲያ በማህበራዊ የመገናኛ ዘዴዎች በኩል ዩክሬንን ጠብ አጫሪ የሚያደርጉ መረጃዎችን በማሰራጨት ለወረራው መሰረት እያበጀች ነው። በሩሲያ የሚደገፉ የምስራቃዊ ዩክሬን ኃይሎች ላይ ዩክሬን ጥቃት ለመፈጸም ተዘጋጅታለች የሚል መረጃ እየተሰራጨ ለመሆኑ የአሜሪካ የስለላ ተቋማት ማስረጃ ማግኘታቸውን ፕሳኪ ትናንት ተናግረዋል። ሩሲያ ግን ውንጀላውን መሰረት የለሽ ስትል አጣጥላለች። ከዋሽንግተን በኩል የቀረበው ክስ ማስረጃ የሌለው እንደሆነ የገለጸው በአሜሪካ የሩሲያ ኤምባሲ፣ የማያቋርጥ ያለው የመረጃ ጫና እንዲቆም ጠይቋል። በሩሲያና በምዕራቡ ዓለም መካከል የፈጠረው መቃቃር በበረታበት ወቅት የጀርመን ውጭ ጉዳይ ሚኒስትር አናሌና ቦርቤክ በመጪው ሳምንት ወደ ኪየቭ እና ሞስኮ ለማቅናት መዘጋጀታቸውን ይፋ አድርገዋል። ውጭ ጉዳይ ሚኒስትሯ በመጪው ሰኞ ከዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪና ውጭ ጉዳይ ሚኒስትር ዲሚትሮ ኮሌባ ይነጋገራሉ። በማግስቱ ማክሰኞ ከሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ በሞስኮ ሊገናኙ ቀጠሮ እንዳላቸው የጀርመን ውጭ ጉዳይ መስሪያ ቤት አስታውቋል። በየመን የሁቲ አማጽያን ባለፈው ወር በቁጥጥር ስር ያዋሉትን የተባበሩት አረብ ኤሚሬቶች ሰንደቅ ዓላማ የሚያውለበልን መርከብ እንዲለቁ ከተባበሩት መንግስታት ድርጅት የቀረበላቸውን ጥሪ ውድቅ አደረጉ። ሁሴን አልአዚ የተባሉ የሁቲዎች ባለስልጣን ርዋቤ የተባለው መርከብ የጫነው ለአክራሪዎች የጦር መሳሪያ እንጂ ለህፃናት አሻንጉሊት አይደለም በማለት ጥያቄውን እንደማይቀበሉ ገልጸዋል። ሁቲዎች መርከቡን ከ11 ሰራተኞቹ ጋር በቁጥጥር ስር ያዋሉት ከቀይ ባህር ዳርቻ በሚገኘው የሆዴዳ ወደብ ከሁለት ሳምንታት ገደማ በፊት ነበር። ሁቲዎች እርምጃውን ከወሰዱ በኋላ በመርከቡ ተጭኖ ነበር ያሉትን የጦር መሳሪያ የሚያሳይ ቪዲዮ አሰራጭተዋል። የተባበሩት አረብ ኤሚሬቶች በአንጻሩ ርዋቤን የሲቪል መርከብ ስትል ገልጸዋለች። በኪራይ የሳውዲ አረቢያ ኩባንያ ይጠቀምበት ነበር ያለችው መርከብ ለመስክ ሆስፒታል የሚያስፈልጉ ቁሳቁስ ጭኖ እንደነበር የተባበሩት አረብ ኤሚሬቶች ገልጻለች። በትናንትናው ዕለት የተባበሩት መንግስታት የጸጥታ ጥበቃው ምክር ቤት የሁቲዎችን እርምጃ በማውገዝ በአፋጣኝ እንዲለቁ ጠይቆ ነበር። ይህ ዶይቸ ፍለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ እና አዲሱ በምስራቅ አፍሪካ የአሜሪካ ልዩ ልዑክ ዴቪድ ሳተርፊልድ ኢትዮጵያ ሊጎበኙ ነው። በሰሜን ኢትዮጵያ የቀጠለው ውጊያ አሁንም የሰብአዊ እርዳታ አቅርቦትን እያስተጓጎለ እንደሚገኝ የተባበሩት መንግስታት ድርጅት አስታወቀ። ከደሴ እስከ ወልዲያ ያሉ ከተሞች ተቋርጦ የነበረውን የኤሌክትሪክ ኃይል ማግኘታቸውን የኢትዮጵያ መንግስት ገለጸ። ዜናው በዚሁ አበቃ። ጤና ይስጥልኝ።